Okay, Radio. ስድስተኛ ጊዜ ተጥሎ ከነበረው ገደብ ነፃ የሆነችው ሜልበርን ወደ ድምቀቷ ተመልሳለች። ጭር ያሉት መንገዶቿ በትራፊክ ተጨናንቋል። ሬስቶራንቶችና የመጠጥ ቤቶች በደስታ በተዋጡ ደንበኞች እየተጎበኙ ነው። ፀጉር ቤቶች መቀበል ከሚችሉት በላይ ደንበኞች ጎርፈውባቸዋል። ክልከላው የረገበበት ምሽት በርካታ ሰዎች የከተማው መሀል ላይ ተሰባስበው ሲጨፍሩና የመኪና ጥሩምባቸውን ሲያሰሙ ለሚመለከት የአዲስ ዓመት ብስራት የተበሰረ ይመስል ነበረ ያለፉትን ወራቶች በክልከላ ውስጥ መቆየት ቀላል ሆኖ ግን አልፎ አልነበርም የሜልበርን ነዋሪዎች አደባባይ ወጥተው ክልከላው በቃን ይነሳልን ሲሉ ከፖሊስ ጋር በተደጋጋሚ ጊዜ ተጋይተዋል በአለም ላይ ለረጅም ጊዜ በገደብ ላይ የቆየች ግዛት የሚል ስያሜም ተሰጥቷታል ቪክቶሪያ የማህበራዊ ህይወት ቅርቡ ጥብቅ ለሆነው ትውልድ ኢትዮጵያዊና ኢትዮጵያዊ ገደቡ እንደሌሎች አውስትራሊያውያን ባድ ነበር ሰው ታሞ መጠየቅ እየፈለጉ አለመቻል፣ በአዘን ላይ ያለን ማጽናናት መቅረቱ፣ በልጆቻችን ላይ ያሳደረው ተጽዕኖ ቀላል አልነበረም የምትለው የሜልበርን ነዋሪ አልማዝ አበራ፣ በግሌ እግዚአብሔር አጽናንቶኛል ትላለች። ለእኛ ህብረተሰብ በተለይ ተዘግተ መቀመጥ ማለት መልካም ነገር አይደለም። በእርግጥ ሰው ታሞ ልትጠይቅ እየፈለክ ወልዶ ልትጠይቅ እየፈለግ ሞቶሮ ልትቀብር ወይ ልታጽናና እየፈለግ የማትችልበት ሁኔታ ማለት ነው እና ይከባድ ነው። በተለይ ደግሞ ለወጣቶች ስናይ ወጣቶች ልጆች ያሉን ትምህርት ቤት መሄዱ ልጆች ያሉን ቀላል አይደለም። የሚያሳድርባቸው ተጽዕኖዎች አሉ፣ ነበሩም አሉም ደግሞ እና እውነቱን ለመናገር እግዚአብሔር ሲደግፈኝ፣ ሲያጽናናኝ፣ ሲያበረታኝ፣ ሰላም ሲሆነኝ ከነገሮቹ ሁሉ በላይ አልፎ ሰላም ሲሰጠኝ ነበር እና ይሄ በሕይወቴ ሆኗል። እግዚአብሔርን አመሰግናለሁ። ከዛ ማለት የአንዳንድ ነገሮች እንዳይበትም ረድቶኛል፣ ጊዜውን ዘመኑንም እንድመረምርበት እና ሲጠቃለል ግን ቀላል ነገር አይደለም። የሚያመጣው ተፅዕኖ አለ፣ በእኛም ሆነ በልጆቻችንም ላይ ያመጣው ነገር አለ። የዚህ ሀገር መንግስትንም እኔ እባርካለሁም አመሰግናለሁም ለምን በተለያዩ ነገሮች እንዳንቸገርም ሰፖርት ሲያደርጉን ነበሩ አሉም እና በዚህም መልካም ነገር አድርጓል። ተጠቃሚም ሆኝ አለሁኝ እና በእንደዚህ አይነት ሁኔታዎች ነው ይህን ሎክዳውን ያሳለፍኩት። ህይወት ዳግም ወደ ተለመደው እንቅስቃሴ መመለሱ፣ ከክልከላ በኋላ ያለው ህይወት አስደሳች ነው የምትለው አልማዝ፣ ነፃነቱን ጥንቃቄ ባልተለየ ሁኔታ ልንጠቀምበት ይገባል ትላለች። ለመገናኘትም ልል እንደዛ በሮችም ስለሚከፍቱልን በቸርችም ደረጃ በተለያየም ነገር ያው ቅድምም እንደገለጽኩልን ለእንደነዛ በር እየከፈተልን ነው ደስ ብሎኛል። ግን በተቃራኒውም ደግሞ የሌላውም ሰው ስሜት ሳየንም ምን ይሁን የሚልም ደግሞ ስን አለ ሰው እና አሁን በዚህ አጋጣሚ ለሌላውም ሰው ማስተላለፍ የምፈልገው መከፈቱ መልካም ሆኖ ሳለ ግን ጥንቃቄውን ግን አብረን ብንወስድ መልካም ነው ብዬ እላለሁኝ። ይህንን ማስተላለፍ እፈልጋለሁ። ተከፈተ ማለት የለም ማለት አይደለም። እንደውም ቁጥሩ ያው ከፍ ያለ ነው ያለው አይደለ እና ተከፍቶልናል፣ መልካም ነው። መከፈቱን ግን በጥንቃቄ ብንጠቀም ያሉትን ሕጎችን እያከበርን ብንጠቀም ና ብንቀላቀል ደስ ይለኛል። ና መከፈቱ ያው ደስ ብሎኛል። አውስትራሊያ ከኖረበት ሀያ አንድ አመት ውስጥ ረጅሙን ዘመን ሜልበርን ውስጥ የኖረው ቦክሰኛ ሳህሉ ሞክሪያ ያለፉት የክልከላ ጊዜዎች እጅግ ከባድ የማይገፉ ጊዜዎች ነበሩ ሲል የሚገልጸው ሲሆን ክልከላው ከተነሳ በኋላ ከቤት ውጭ የነበረውን የሰው ስሜት ተመልክቻለሁ። ሰው ምን ያህል ተጨንቆ እንደነበረ ነው የተረዳሁት ይላል። በጣም አስቸጋሪ ነበር ገደቡ ጊዜ ውስጥ ያው የትም መንቀሳቀስ አትችልም፣ ወዴትም አትሄድም እና በጣም በጣም ከባድ ጊዜ ነበር ያሳለፍነው። ምክንያቱም ከቤትህ አትወጣም፣ ወዴትም አትሄድም፣ ግራ ይገባህ የነበረ ጊዜ ነው። እኔ በአጋጣሚ ያው ስራዬን እየሰራሁ ነው ያለሁት፣ ግን የሚገርመው በጣም በዓል ነው የሚመስለው ምክንያቱም ፈቶ የተለቀቀ አይነት ነገር ነው የሚመስለው። በጣም በጣም በጣም የገረመኝ የተለያዩ አንዳንድ ቦታዎች ሄጄ ነበር እና በቃ የሚገርም ነበር፣ የሰው ደስታ። የሚገርመው ነገር የበሽታው የሰው ብዛት እየጨመረ እኮ ነው የመጣው፣ ግን ያው በሎክዳውን ሰው ስለተጨነቀ መንግስትም ይህንን አይቶ ነው ወደ መክፈትና፣ በአጋጣሚ ያው ክትባቶችን እንድንከተብ ያው እንደ ግዴታም ነው እና ይሄ ደግሞ በክምለ መብትህም ቢሆን ግን ያው የበለጠ ግዴታ ነው ብዬ ነው የምለው። ምክንያቱም ክትባቱን ካልተከተው በሽታው መያዝ ስለማይቀር ወደዛ ወደ ክትባቱ ነው ማድላት ያለብን። በተለይ ጥንቃቄዎችም መደረግ አለባቸው። በፊት የነበረው ጥንቃቄ በበለጠ ነው ማድረግ ያለብን ብዬ ነው የምለው። እኔ ለኤስቤስ ሬዲዮ ኤልያስ ጉዲሳ። ቪክቶሪያ እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ፖ ፖካፖፖካ